የኢትዮጵያ አዲስ ዓመት አውስትራሊያ በሚኖሩ ኢትዮጵያውያን በተለያዩ ዝግጅቶች ተከብሮ ውሏል። በርካታ ትውልድ ኢትዮጵያውያንና ኢትዮጵያውያን በሚኖሩባቸው የሜልበርንና ሲድኒ ከተሞች በኮሮና ወረርሽኝ ምክንያት በተጣለ ገደብ የአዳራሽ የመዝናኛ ዝግጅቶች እንዳለፈው ዓመት ዘንድሮም ሳይደረግ ቀርቷል። በሁለቱ ከተሞች የሚኖረው ኢትዮጵያዊ አውድ ዓመትን ከወዳጅ ዘመድ ጋር ለማክበር እንዳይችል የተጣለው ገደብ ስለሚከለከል ቤት ውስጥ ካለ ቤተሰባቸው ጋር የባህል ዝግጅቶች አዘጋጅተው አክብረውት ውለዋል። አዲስ ዓመት በየዓመቱ ሲመጣ የኢትዮጵያዊ ባህላችንን የሚያንጸባርቁ ዝግጅቶች በማዘጋጀት ከዚህ በፊት በአዳራሽ ውስጥ እናከብር ነበረ። በኮሮና ቫይረስ ገደብ ምክንያት በዙም ቅዳሜ እለት አዝናኝ ዝግጅቶች በማዘጋጀት አክብረን ውለናል ሲል በቪክቶሪያ የኢትዮጵያን ኮሚኒቲ አመራር አባል አቶ ዮናስ ሽፈራው አዲስ ዓመትን እንዴት አክብረው እንደዋሉ ይገልጻል። ዮናስ እባላለሁ ከኢትዮጵያ ማህበረሰብ ማህበር ትሬዥረር ነኝ ቪክቶሪያ። እንግዲህ እንደተለመደው በየአመቱ አዲስ አመት ሲመጣ የኢትዮጵያ ማህበረሰብ ማህበር ኒከልሰን ስትሬት ላይ የሚያከብረው የተለያዩ ፕሮግራሞች ነበሩ። ኢትዮጵያዊነታችንን፣ ማንነታችንን፣ ባህላችንን የምናሳይበት የራሱ የሆነ ፕሮግራም ነበረው። የኒው የር በኮቪድ ምክንያት ያንን ማድረግ ስላልቻልን የተለያዩ ሶሻል ሚዲያዎችን በመጠቀም በዙም ማስታወቂያ ሰርተን ለህብረተሰቡ አስተላልፈን አድርሰን በተለያየ ሶሻል ሚዲያ በኢትዮጵያ ማህበራት ማህበር ገጾች ማለት ነው። ለሁሉም ካዳረሰን በኋላ ፕሮግራሙን ከሁለት ሰዓት ጀምሮ እስከ ሰባት ሰዓት እንደውም እስከ ስምንት ሰዓት ሁላ ሰው ሳይለያይ የጨረስንበት ሁኔታ ነው የነበረው እና በፕሮግራሙ የተለያዩ አዝናኝና ቁም ነገር ትምህርት ሰጪ ፕሮግራሞችን አድርገናል። ከባህል ፕሮግራሞች ባሻገር ማለት ነው። ደስታው ሙዚቃው የተለያየ በአውድ ዓመት የሚደረጉ ነገሮች በሙሉ እንዳሉ ሆነው በመሀል ደግሞ የተለያዩ መገናኘታችንን ኢትዮጵያዊነታችንን ደግሞ የበለጠ የሚያጣፍጥ የተለያዩ ፕሮግራሞችን እንደ ጨረታ ሀገር ነክ የሆኑ ጥያቄዎችን እንደዚህ የተለያዩ የባህል አልባሳት፣ የባህል እቃዎች በማዘጋጀት ባንዲራ ጭምር በግም ጭምር እጣ አድርገን ሽልማት የተደረገበት በዚህ አጋጣሚ አቶ ሸቱ እንኳን ደሳሉት የበጉ ሽልማት እሳቸው ነው ያገኘት። እሳቸው አግኝተው ለኮሚኒቲም ሰጥተዋል። በዚሁ እንደዚሁ ባንዲራም የተለያዩ ስጦታዎች በጨረታ መልክት ቀርበው በጣም ደስ የሚል ፕሮግራም አሳልፈናል ማለት ነው። በዚህ አጋጣሚ ለመላው ኢትዮጵያውያን አዲሱ ዓመት የሰላም የፍቅር፣ የጤና አንድ የምንሆንበት ተቻችለን፣ ተከባብረን፣ ተዋደን እርስ በርስ ተጋግዘን አዲስ አመት ከወትሮ ወይም ከዚህ በፊት ከነበረው በተለየ መልኩ የምናሳልፍበት ዘመን ይሆንልን ለማለት እወዳለሁ። ከዚህ ባሻገር ያው ኮቪድ እንደሚታወቀው በጣም ወረርሽኙ እየጨመረ ነው። በተለይ በወስተን ሰበብ ወይም በሁሉም ቪክቶሪያ ማለት ይቻላል። ስለዚህ ሁላችንም ጥንቃቄ እንድናደርግ በዚህ አጋጣሚ ለመምከር ወዳለው ሌላው የኮቪድ ክትባቶችን በኢትዮጵያም ኮሚኒቲ በተለያዩ በየቀኑ ፖስት የምናደርጋቸው በማህበራችን ገጽ ላይ አሉ። ያንን ገጽ እያነበባቸው ተከተቡ። አሁንም ኦርጋናይዝ አድርገናል። ሴፕቴምበር ሀያና ሀያ አራት መከተብ ለሚፈልጉ ሁሉ መመዝገብ ይችላሉ ማለት ነው የኢትዮጵያ ኮሚኒቲ አንዳችን ጋር በመደወል መመዝገብ ይችላሉ እና ኤልያስ በጣም አመሰግናለሁ። ሁላችንም እንኳን አደርሳችሁ ለማለት እወዳለሁ። በቢጫ አበባ በተንቆጠቆጠ አዳራሽ ውስጥ የተለያዩ የኢትዮጵያን ባህሎች የሚያንጸባርቁ አልባሳት በለበሱ ኢትዮጵያውያን በድምቀት አዲስ ዓመትን ያከበሩት በምዕራብ አውስትራሊያ ፐርዝ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ምንም አይነት የኮሮና ቫይረስ ገደብ ባለመኖሩ በዓሉን ዘና ባለ ስሜት አክብረውት ውለዋል። ክብረ በዓሉ የደመቀ ነበር። ደስ የሚል አዲስ ዓመትን ተሰባስበን አክብረናል። የመጣው ሕዝብ ቁጥር ከፍተኛ በመሆኑ የራሳችን አዳራሽ ልናዘጋጅ ይገባል በሚል ሀሳብ እንድናስብ ያደረገን ቀን ነበር የሚለው ኢትዮጵያ አንድነት ማህበር በምዕራብ አውስትራሊያ ፐርዝ ሊቀመንበር አቶ ፋሲል አስፋው አዲስ ዓመትን በምን አይነት ዝግጅቶች አክብረው እንደዋሉ ይናገራል። ፋሲል አስፋው እባላለሁ በፐርዝ የኢትዮጵያ ኮሚኒቲ የአሁኑ አስተባባ ሊቀመንበር ነኝ ትላንትና በእውነት በጣም ደስ የሚል አዲስ ዓመት ተሰብስበን አክብረናል። በዓሉ በጣም የደመቀ ነበረ። በጣም ደስ የሚል የልጆች ዝግጅት ነበረ። በበዓሉ ላይም የተለያዩ ዝግጅቶች ነበሩን። የታደመውም ታዳሚ ቁጥር ከመጨመሩ የተነሳ ከዚህ በኋላ አዳራሽ የራሳችንን ካልያዝን ወደፊት እንደዚህ በአዳራሽ የሚሰናገድ አዲስ ዓመት እንደማይሆን ነው ያየ ነው እና በአጠቃላይ የኢትዮጵያዊነት ስሜቱና ለሀገር ያለው ፍቅር ሰው በጋራ አሰብስቦ አብሮ የማሳለፉ ነገር ከጊዜ ወደ ጊዜ በጣም እየጨመረ ነው። እግዚአብሔር ይመስገን እና ትልቅ በዓል ነበረ። በአሁኑ ሰዓት ይሄን በምናወራበትና ይሄን በዓል በምናከብርበት ሰዓት አገር ቤት በጦርነቱ መስዋዕትነት እየከፈሉ ያሉ የኢትዮጵያ የቁርስከ ልጆች አሉ። በአሁኑ ሰዓት እና ይህንም በዓልና ክብር እነሱን እያሰብን ነው። በዚህም አጋጣሚ ደግሞ በጣም የተጎዱ የህብረተሰባችን ክፍሎች አሉ። ቤተሰቦቻቸውንም በዚህ በጦርነት የተጎዱትንም ሁሉንም ሀገራችንንም መርዳት እንዳለብን ነው የተነጋገርነው ትናንትናም። እና በዚህ አጋጣሚም ለመላው የኢትዮጵያና የኤርትራ ህዝቦች እንኳን አዲስ አመት በዓል በጣም በሰላም አደረሳችሁ። መጪው አመት የሰላም ያድርግልን፣ የከፍታና በምስራቅ አፍሪካ እንዲሁም በአፍሪካ ሀያል ተብላ የምትጠራ ሀገር እንደምትሆን ተስፋ አለን። ሁላችንም ተስፋ ሰንቀን ወደዛ እየተጓዝን ነው፣ እና ለሁላችንም መልካም አዲስ አመት በዓል ይሁንልን እላለሁ። የአዲስ አመት ብስራትን አበባ በመያዝ ገና በማለዳ አበባ የሆሽ በማለት እያዜሙ ኢትዮጵያውያን መኖሪያ ቤቶች በመዞር እንኳን አደረሳችሁ በማለት ያከበሩት አደላይድ የሚኖሩ የኢትዮጵያን ኮሚኒቲ አባላት ከሁለት ሳምንት በኋላ በአዳራሽ ዝግጅት ለማክበር ቀነቀጠሮ ይዘዋል። እንደ ሀገራችን ባህል እንቁጣጣሽ የዘመን መለወጫ ባዓልን ኢትዮጵያዊ ቤቶች በመሄድ አበባ የሆሽ ብለናል። ባህላችንን እዚህ ለሚተወለዱ ልጆች ለማስተማር ሞክረናል የሚሉት አቶ ኃይለ ኢየሱስ ለማ በአድላይድ የኢትዮጵያን ኮሚኒቲ ስራ አስፈጻሚ በቀጣይ ተሰባስበው ስለሚያከብሩት የአዲስ ዓመት ክብረ በዓል ይናገራሉ። ኃይለ ኢየሱስ እባላለሁ። በሳውዝ አውስትራሊያ አድላይድ ከተማ ኮሚኒቲ ስራ አስፈጻሚ ነኝ። ለመላው ኢትዮጵያውያን እንኳን አደረሳችሁ እያልኩ በመጀመሪያ ደግሞ በአውስትራሊያ የሚገኘውን የኤስቢኤስ ራዲዮን መላው አዘጋጆችን እያመሰገንኩ እኛ በደቡብ አውስትራሊያ አድላይድ ከተማ የምንገኝ ኢትዮጵያውያን ኮሚኒቲ ስራ አስፈጻሚዎች አስተባባሪነት እንደ ሀገራችን ባህል እንቁጣጣሽን፣ የዘመን መለወጫን አዲስ ዓመት በባህላችን በሴቶች ሴቶቻችን በተውጣጡበት ከማለዳው ስድስት ሰዓት ጀምረን ወደ ሰላሳ የሚጠጉ ቤተሰቦች ጋር በየቤታቸው በመሄድ አባዮች ብለናል። በዚያም እዚህ ሀገር ለተወለዱ ልጆች ባህላችንን በማሳወቅ የተሳካ የሆነ ውሎ አሳልፈናል። በዚህም ማህበረሰባችን በታላቅ አክብሮትና ደስታ ተቀብለውናል። ጥሩ ጊዜ ነበረን። በዚህ አጋጣሚ እድሉ ከሰጠኝ ኦክቶበር ሁለት ደግሞ ማለትም መስከረም ሀያ ሁለት በኮሚኒቲያችን የተዘጋጀ የአዲስ አመት ፕሮግራም አለ በዝግጅታችን ላይ መላው ባዛይል ከተማ ያላችሁ ኢትዮጵያውያን ኤርትራውያንና ኢትዮጵያን ሀገር ወዳዶች ሁላችሁን እንድትገኙ ጥዳችንን እያስተላለፍኩ መልካም ዘመን መልካም አዲስ አመት እያልኩኝ ከእግዚአብሔር ጋር አዲሱ አመት ብሩህ የስኬት የሰላም የብልጽግና የከፍታ ዓመት እንዲሆንልን መልካም ምኞቴን ከደቡብ አውስትራሊያ ወንድማችሁ ኃይል እየሱ ነኝ። አመሰግናለሁ። እንደ አድላይድ በብሪዝበንና በሌሎች የአውስትራሊያ ከተሞች የሚኖሩ ኢትዮጵያውያን አዲስ ዓመትን በአዳራሽ ዝግጅት ለማክበር ለመስከረም 25 እየተዘጋጁ መሆኑን ገልጸውልናል። ለኤስቤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ